መልካም ዜና ይዤላችሁ መጥቻለሁ። አፋን ኦሮሞ ቋንቋ መማር ለምትፈልጉ ይህ ለእናንተ መልካም አጋጣሚ ነው። በተመረጡ ሰዓቶች በኦንላይን ካላችሁ በትሆናችሁ የምትማሩት ይሆናል። ስለዚህ እዚህ ላይ ለመመዝገብ ከዚህ በታች ያለውን ስልክ መጠቀም ትችላላችሁ። መረጃም በዛው ማግኘት ትችላላችሁ። እናመሰግናለን።